የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ህዳር 11 2016 ዓ ም ዝግጅታችን ጀምረ

በኦሮሚያ ክልል ተባብሷል በተባለው ግጭት ምክንያት ሰብል ለመሰብሰብ የተቸገሩ አርሶ አደሮች በተፈላሚ አካላት ላይ ምሬታቸውን አሰምተዋል። ከቤታችን ስንወጣ በከተማው የጉልበት ስራ ሲሰሩ የምናውቃቸው ሁለት ወጣቶችና አንድ ጫማ የማጽዳት ስራ የሚሰራ ወጣት ተገድሏል። የመከላከያ አባሎች ግን የተገደሉት የሸኔ ሰላዮች ናቸው አሉን። አሁን ያለንበት ሁኔታ በጣም አስጊ ነው።

የአሜሪካ ድምፅ ካነጋግራቸው ነዋሪዎች መካከል የተወሰኑትን ሀሳብ ነው ቀንጭበን ያስደመጥናችሁ። ሙሉ ዘገባው በምሽቱ ተካትቷል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን በምሽቱ ተካተዋል። ሳስተናግዳችሁ ማመሻው ሀብታም ስዩም ነኝ። የዛሬ ቅንብሩን የሚከውንልን ከስቱዲዮ ንጉሡ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን ግን አጫጭር የዓለም ዜናዎችን እናጋራችኋለን። አሉላ ከበደ ይጠብቃችኋል።

ጤና ይስጥልኝ። እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን፣ የኢትዮጵያ መንግስት ከኦሮሞ ነጻነት ሰራዊት ጋር ያካሄደው ድርድር ያለ ስምምነት መጠናቀቁን አስታወቀ። እስራኤልና ሐማስ በታጋቾች ጉዳይ ከስምምነት ለመድረስ መቃረባቸውን ተናገሩ። የእስራኤል የደቡብ አፍሪቃ አምባሳደሯን ጠራች። የሚሉት ይገኙበታል። አሁን ወደ ዝርዝሩ

የኢትዮጵያ መንግስት ከኦሮሞ ነጻነት ሰራዊት ጋር ያካሄደው ድርድር ያለ ስምምነት መጠናቀቁን አስታወቀ። የኢትዮጵያ ፌዴራል መንግስት ኦነግ ሸኔ እያለ ከሚጠራው የኦሮሞ ነጻነት ሰራዊት ጋር በታንዛኒያ ዳሬ ሰላም በሁለቱ ዙሪያ ያካሄደው ድርድር ያለ ስምምነት መጠናቀቁን የኢትዮጵያ ጠቅላይ ሚኒስትር ብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን አስታውቀዋል።

አምባሳደር ሬድዋን በኤክስ ወይም በቀድሞ አጠራሩ ትዊተር አማካኝነት ባስተላለፉት በዚህ መልእክት የኢትዮጵያ መንግስት ከኦሮሞ ነጻነት ሰራዊት ጋር ድርድር ያካሄደው በኦሮሚያ ክልል አንዳንድ አካባቢዎች በሚካሄዱ ግጭቶች ምክንያት እየደረሰ ያለውን ሰብአዊ ስቃይ ለማስቆም በማሰብ እንደሆነ ገልጠዋል። በሁለተኛ ዙር የተካሄደ የአሁኑ ድርድር ዋና ዓላማው ጥይቶችን ዝም ለማሰኘት እና

እየደረሰ ያለውን አሰቃቂ ጉዳትና ውድመት ለማስቆም እንደነበር ያመለከቱት አምባሳደር ሬድዋን ለድርድሩ አለመሳካት የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል። በሌላኛው ወገን ግትርነት ምክንያት ንግግሩ ያለ ስምምነት ተጠናቋል ያሉት አምባሳደር ሬድዋን የታጣቂ ቡድን እንቅፋት ከሆነ አካሄድና ከእውነት የራቁ ፍላጎቶች ሲሉ በዝርዝር ያልገለጿቸው ምክንያቶች ለድርድሩ አለመሳካት ዋና መሆናቸውን ጠቁመዋል።

በዚህ ድርድር እየተሳተፈ እንደነበር ከዚህ ቀደም ከገለጸው የኦሮሞ ነጻነት ሰራዊት በኩል እስካሁን የተሰጠ መግለጫ የለም። በበኩላችን ቨርጂኒያ ከሚገኙት የታጣቂው ቡድን ቃል አቀባይ ምላሽ ለማግኘት ያደረግነው ሙከራም ለጊዜው አልተሳካም። አምባሳደር ሬድዋን በመልእክታቸው የኢትዮጵያ መንግስት ንግግሮቹን ያካሄደው የኢትዮጵያን ሉዓላዊነት ግዛት የማስጠበቅ መብትና

የኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ አንድነትን መሰረት ባደረገ ማዕቀፍ ውስጥና ህገ መንግስታዊ ደንቦችን ባከበረ መልኩ መሆኑን የገለጹ ሲሆን መንግስት ከነኝ መሪዎች ማዕቀፍ ውጪ በተቻለው መጠን ከሁኔታዎች ጋር ለመስማማትና ለመተባበርም ሞክረዋል ብለዋል። በተጨባጭ ጉዳዮችና በአካሄድ ስነ ስርአቶች ዙሪያ በጋራ የሚስማሙ መፍትሄቶችን ለማግኘትና ለሰላም ሲባል ስምምነት ላይ ለመድረስም

መንግስታቸው ጥረት ማድረጉን ጠቅሰዋል። ወደ ዓለም አቀፍ ዘገባዎች ስንሻገር እስራኤልና ሀማስ በታጋቾች ጉዳይ ከስምምነት ለመድረስ መቃረባቸውን ተናግረዋል። ጋዛ ውስጥ በታጣቂዎች ጉዳይ ተይዘው የሚገኙት ታጋቾች ለማስለቀቅ በተያዘው ድርድር ከስምምነት መድረስ መቃረባቸውን እስራኤልና ሀማስ በዛሬ እለት አስታውቀዋል። የስምምነቱን ዝርዝር ግን ለጊዜው ይፋ አላደረጉም።

የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለተጠባባቂ ኃይላቸው ሲናገሩ በሰጡት አስተያየት እምርታ እየታየ ነው። በዚህ ሰዓት ግን ብዙ መናገር ጠቃሚ አይመስለኝም። ሆኖም በቅርቡ መልካም ዜና እንደሚሰማ ተስፋ አደርጋለሁ ነበር ያሉት። የፍልስጤም እስረኞች ጉዳይ መስሪያ ቤት ኃላፊ ፈቃዱ ፋሬስን በበኩላቸው የእስረኞች ልውጡ ስምምነት በእስራኤል የተያዙ ሶስት መቶ ሃምሳ ሕጻናትና ሰማንያ ሁለት ፍልስጤማውያን ሴቶችን

መለቀቅ ያካትታል ብለዋል። ባለፈው መስከረም 26 የሐማስ ታጣቂዎች በእስራኤል ባደረሱት ድንገተኛ ጥቃት ወቅት ከተያዙት 240 ሰዎች መካከል 50 ሴቶችና ሕፃናት ሊለቀቁ እንደሚችሉ ዩናይትድ ስቴትስ መገናኛ ብዙኃን ዘገባዎች ለቀናት ሲጠቁሙ ቆይተዋል። በተጨማሪም ለአምስት ቀናት የሚቆይ ለጊዜው ግጭቱን የማቆም

ፋታ ተግባራዊ ሊሆን እንደሚችል ነገር ግን አንዳንድ የዓለም መሪዎች የጠየቁትን የመሰለ ሙሉ የተኩስ አቁም ስምምነት እንደማይሆን ተነግረዋል። የእስራኤሉ ሀሬትስ ጋዜጣ በድርድሩ የተሳተፉ ምንጮችን ጠቅሶ እንደዘገበው ታጋቾችን ለማስለቀቅ በተካሄደው ድርድር በአደራዳሪነት ያገለገለችው ኳታር የስምምነቱን ይዘት የሚመለከቱ ዝርዝሮች ይፋ እንደምታደርግ አመልክተዋል። የኳታር የውጭ ጉዳይ ሚኒስትር በበኩሉ ድርድሩ ወሳኝና

የመጨረሻ ካለው ደረጃ መድረሱን አመልክቷል። እስራኤል ለመስከረም ወሩ የሐማስ ጥቃት ምላሽ በጋዛ የጀመረችውን ዘመቻ ብትቀጥልም የሐማሱ ዋና አዛዥ ኢስማኤል ሐኒየህ ግን በታጋቾች ጉዳይ ከእስራኤል ጋር የተያዘው ድርድር ከአንዳች ስምምነት ለመድረስ ተቃርቧል ማለታቸውም ተዘግበዋል።

እስራኤል የደቡብ አፍሪቃ አምባሳደሯን ጠራች። የደቡብ አፍሪቃ ፓርላማ ፕሪቶሪያ በሚገኘው የእስራኤል ኤምባሲ ጣፍንታ ላይ ለመወሰን ድምፅ ከመስጠቱ አስቀድማ እስራኤል ትላንት ከዚያ የሚገኘው አምባሳደሯን ለምክክር በሚል ወደ ኢየሩሳሌም ጠርታለች። የሁለቱ አገሮች ዲፕሎማሲያዊ ግንኙነቶች በሺዎች የሚቆጠሩ ሰዎች በተገደሉበት የእስራኤል ጋዛ ጦርነት የተነሳ ከቅርብ ጊዜ ወዲህ ውጥረት ውስጥ መግባቱም ይታወሳል።

የደቡብ አፍሪቃ ፓርላማ በጋዛው ጦርነት የተኩስ አቁም ስምምነት ተግባራዊ እስኪደረግ ድረስ የእስራኤል ኤምባሲ እንዲዘጋና ፕሪቶሪያ ከእስራኤል ጋር ያላትን ግንኙነት ለማቋረጥ ውሳኔ ለማሳለፍ ነው የዛሬውን ስነ ስርዓት የጠራው። በተያያዘ ደቡብ አፍሪቃ የዘር ማጥፋት ወንጀል በሚል የጠራችውና እስራኤል በጋዛው ጦርነት የፈጸመችውን ድርጊት እንዲመረምር ለዓለም አቀፉ የወንጀል ችሎት ማቅረቧን ባለፈው ሳምንት አስታውቃለች።

በሌላ ተያያዥ ዜና ደቡብ አፍሪቃ በእስራኤልና ሐማስ ጦርነት ጉባኤ ጠርታለች። ደቡብ አፍሪቃ በዛሬ ዕለት በእስራኤልና በሐማስ ጦርነት ጉዳይ ብራዚል፣ ሩሲያ፣ ህንድ፣ ቻይናና እንዲሁም ራሷ ደቡብ አፍሪቃ የሚገኙበት ብሪክስ የተሰኘው ቡድን አባል አገራት በርቀት በኢንተርኔት አማካኝነት በተካሄደ ጉባኤ አስተናግዳለች። ቡድኑ በጋዛና በመካከለኛው ምስራቅ ላይ ያተኮረ ልዩ ስብሰባ በደቡብ አፍሪቃው ፕሬዚዳንት ሲሪል ራማፎሳ አስተናጋጅነት

ከስድስት ሳምንታት በላይ ለዘለቀው የግጭት የጋራ ምላሽ ለመስጠት ተስፋ ያደረገ መሆኑም ተነግሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም በጉባኤው መሳተፋቸው ተመልክቷል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተኑ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። ሁለት ጋዜጠኞችና አራት የፍልስጤም ታጣቂዎች ሊባኖስ ውስጥ በእስራኤል የአየር ድብደባ ተገደሉ።

እስራኤል በደቡባዊ ሊባኖስ ያደረገችው የአየር ድብደባ ሁለት ጋዜጠኞችን መግደሉን ዋና ቢሮውን በቤሩት ያደረገው የመላው አረብ ቴሌቪዥን ጣቢያ አስታወቀ። አልማዲያን የተባለው ይህ ቴሌቪዥን ጣቢያ ጨምሮ እንዳመለከተው ፋራህ ኡማር የተባለ ዘጋቢው እና ራቢህ ማማር የተባለ የካሜራ ባለሙያው ዛሬ ማክሰኞ ሊባኖስ ከእስራኤል ጋር ከሚያዋስነው አካባቢ ያለውን ወታደራዊ እንቅስቃሴ ሲዘግቡ ነው የተገደሉት።

የቴሌቪዥን ጣቢያው ከሊባኖሱ ታጣቂ ኃይል ሂዝቦላ ጋር ፖለቲካዊ አጋርነት ያለው ሲሆን ሂዝቦላ በአጸፋው በሰሜናዊ እስራኤል የሚሳይል ጥቃት መፈጸሙን አመልክተዋል። በሌላ ዜና እስራኤል ያደረገችው በሊባኖስ ያደረገችው ሌላ የአየር ድብደባ አራት የሐማስ አባላት መግደላቸውን አንድ የፍልስጤም ባለሥልጣናትና አንድ የሊባኖስ የጸጥታ ባለሥልጣን በተመሳሳይ ይፋ አድርገዋል።

ከእስራኤል ጋር በመዋጋት ላይ የሚገኘው ሐማስ በርካታ ሚሊሻዎቹ ሊባኖስ ውስጥ መኖራቸውም የሚታወቅ ነው። ሰላምና ልማት አይነጣጠሉም አሉ የተባበሩት መንግስታት ድርጅት ዋና ጸሐፊ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በትላንትናው ዕለት ለመንግስታቱ ድርጅት የጸጥታው ምክር ቤት ሲናገሩ ግጭትን መከላከል ካለመቻል የበለጠ አሳዛኝ ነገር የለም

በመሆኑም በልማቱ ጎራ የተገኙ ፍሬዎች አብዛኛውን ጊዜ ጦርነት ከሚያወድማቸው የመጀመሪያዎቹ እሴቶች መካከል ናቸው ብለዋል። በዓለም ዙሪያ የሰላምና የግጭት ገጽታዎች ሊታዩ እንደሚችሉ የገለጹት ጉቴሬሽ አያይዘውም አንድ ሀገር ወደ ግጭት በተቃረበ መጠን ከዘላቂና ሁሉን አቀፍ ከሆነ ልማት ይርቃል ሲሉ አመላክተዋል። በሰው ሀብት ልማት በዝቅተኛ ደረጃ ላይ ከሚገኙት አስር አገሮች ዘጠኙ ባለፉት አስርት ዓመታት ውስጥ

ለግጭትና ብጥብጦች ተጋልጠዋል ያሉት የመንግስታቱ ድርጅት ዋና ጸሐፊ ያልተመጣጠነ የሀብት ድልድል እንዲሁም የዕድሎች ጦትና ጥሩ ስራ ያለማግኘት፣ ነጻነት ማጣት፣ ብስጭት ሊቀሰቅሱ የአመፅና አለመረጋጋት ገጽታዎችን ሊያሰፉ ይችላሉ ብለዋል። የተቋማት ደካማ መሆንና ሙስናም በአንጻሩ የግጭቶችን ስጋት ይጨምራሉ። ሰላምና ቀጣይነት ያለው ሁሉን አቀፍ የሆነ ልማትም እጅ ለእጅ ተያይዘው መሄድ አለባቸው ሲሉ አስረግጠዋል።

በጸጥታው ምክር ቤት ንግግር ካሰሙ ተናጋሪዎች አንዱ የሆኑት የተባበሩት መንግስታት ድርጅት የዘላቂ ልማት መፍትሄ አፈላላጊ ተቋም ፕሬዚዳንት ጄፍሪ ሳክ በበኩላቸው ትልልቅ ጦርነቶች በአብዛኛው

በገንዘብ የሚሆን ከጦር መሳሪያ በውጭ ኃይሎች መደገፋቸው የግድ መሆኑን ጠቅሰው የጸጥታው ምክር ቤት ይህንን የውጭ ገንዘብ ምንጭና የትጥቅ አቅርቦት በማገድ እነኚህን አስከፊ ጦርነቶች ማስቆም ይችላል። ይህ ደግሞ በሀያላ ነገሮች መካከል ስምምነት መፈጠርን ይጠይቃል ብለዋል። በአሁኑ ወቅት እየተካሄዱ ያሉ አራት ዋና ዋና ግጭቶችን በዋቢነት ያነሱት ሳቅ

ከነኝህ ጦርነቶች በፍጥነት ሊያቆሙ የሚችሉበት ሌላው ምክንያት ከግጭቶቹ ጀርባ ያሉት መሠረታዊ መንስኤዎች የፖለቲካና ኢኮኖሚያዊ መሆናቸው የሚፈቱትም በጦርነት ሳይሆን በዲፕሎማሲ በሆሙ መሆኑ ነው ብለዋል። ስለሆነም የጸጥታው ምክር ቤት ለሰላምና ለዘላቂ ልማት አመቺ ሁኔታዎችን በመፍጠር ሊያሳካው ይችላል ሲሉ አስረድተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ።

welcome to

አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርጅል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።

ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተሰሙ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202 ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የዋትሳፕ መስመራችንን ተጠቀሙ።

አሁን ግን ወደ ዕለቱ አብይ ርዕሰ ጉዳይ እንሻገር። የኦሮሞ ነጻነት ሰራዊት ታጣቂዎች ይንቀሳቀሱባቸዋል በተባሉት የኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ያያ ጉልሌ ከተማ ከመንግስት የጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ መሃል ሶስት ሰላማዊ ሰዎች እንደተገደሉ የአካባቢው ነዋሪዎች ተናግረዋል።

ባለፈው ሳምንት ቅዳሜ ሕዳር 8 ቀን 2016 ዓ ም ከተማ ውስጥ በነበረው የተኩስ ልውውጥ ምክንያት በቤታቸው ተደብቀው እንደቆዩ ለአሜሪካ ድምፅ የገለጹት ነዋሪዎች ሲወጡ ግን ሦስት ሰዎች እንደተገደሉ ተናግረዋል። በዚሁ የተኩስ ልውውጥ ሳቢያ የደረሰ ሰብላቸውን መሰብሰብ እንዳልቻሉም ነዋሪዎች አመልክተዋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች።

በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ነዋሪ እንደሆኑ በስልክ የገለጹልን አቶ ተስፋ ይረና ባለፈው ሳምንት ቅዳሜ ሕዳር 8 ቀን 2016 ዓ.ም ም በያያ ጉለሌ ጎደጀባ እና የዳለቲ ከተሞች ላይ በመንግስት የጸጥታ ኃይሎች እና በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች መካከል ከፍተኛ የተኩስ ልውውጥ እንደተካሄደ ለአሜሪካ ድምፅ ተናግረዋል። ወደ ደገም ከተማ ገብተው በነበሩ ታጣቂዎች ላይ የመንግስት የጸጥታ ኃይሎች ተኩስ እንደከፈቱ እና ታጣቂዎቹም እንዳፈገፈ

የተናገሩት አቶ ተስፋዬ የተኩሱ ድምጽ መቆሙን ስሰሙ ከመኖሪያ ቤታቸው እንደወጡ ያስረዳሉ። ከቤታችን ስንወጣ በከተማው የጉልበት ስራ ሲሰሩ የምናውቃቸው ሁለት ወጣቶችና አንድ ጫማ የማጽዳት ስራ የሚሰራ ወጣት ተገድሏል። የመከላከያ አባሎች ግን የተገደሉት የሸኔ ሰላዮች ናቸው አሉን። አሁን ያለንበት ሁኔታ በጣም አስጊ ነው። እዚህ አካባቢ ያለውን ችግር የክልሉ መንግስት የሚያውቀው አይመስለንም።

የመንግስት የጸጥታ ኃይሎችም ሆኑ ታጣቂዎቹ የጦር መሳሪያ ይዘው ስለሚንቀሳቀሱ ሁለቱንም እንፈራቸዋለን። በኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውና የኢትዮጵያ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂ ቡድን ከኢትዮጵያ መንግስት የጸጥታ ኃይሎች ጋር በክልሉ ውስጥ ውጊያ ማድረግ ከጀመረ ከአምስት ዓመት በላይ

ተቆጥሯል። ታጣቂ ቡድኑ በተለያዩ ጊዜያት ቢያስተባብልም በክልሉ ሰላማዊ ሰዎች ላይ ጥቃት በማድረስ ከነዋሪዎችም ከዓለም አቀፍ የሰብዓዊ መብት ተሟጓጅ ድርጅቶችም ወቀሳ ሲቀርብበት ቆይቷል።

ባለፈው ሳምንት ቅዳሜ በደገም ወረዳ በነበረው የተኩስ ልውውጥ የሰው ሕይወት መጥፋቱን የደረሱ ሰብሎች መቃጠላቸውን፣ እንዲሁም የአርሶ አደሮች ቤት መቃጠሉን ነዋሪዎች በስልክ ለአሜሪካ ድምጽ ገልጸዋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የመንግስት የጸጥታ ኃይሎች በንጹሐን ላይ ጥቃት እንደማይፈጽሙ ገልጸው አስተባብለዋል። የጸጥታ ኃይሎች በንጹሐን ዜጎች ላይ እርምጃ አልወሰዱም

ንጹሃኑን ወስዶ ከገደለ በኋላ በመንግስት ማላከክ የሸኔ ተግባር ነው። ከዚህ በፊትም ተመሳሳይ ድርጊት ሲፈጽም ነበር። አሁንም ተመሳሳይ ድርጊት ነው እየፈጸመ ያለው። አቶ ቀና ሰለሞን የሆሮ ጉድር ወለጋ ነዋሪ እንደሆኑ ጠቅሰው ሰሞኑን በዞኑ ሁሉም ወረዳዎች ማለት በሚቻል ሁኔታ የተጀመረው ጦርነት የደረሱ ሰብሎችን ለመሰብሰብ እንቅፋት እንደፈጠረባቸው ተናግረዋል። ውጊያም እየተካሄደ ስለሆነ ብርድ የተዘራ ብርድ እንኳን የመሰለ ብርድ እንኳን

ለመሰብሰብ በጣም አስቸጋሪና መንግስትም ሆነ ሌላው አካል ቆም ብሎ አስበበት ለህዝባችን እፎይታ ነገር የሚሰጥ በሁሉም በኩ አቅጣጫ ውጊያ አለ። በፍጫዋ፣ በጉድሩ፣ በአባይ ጨማን፣ በጅማራረ ና ጅማ ገነት በሚባል በኩል ወረዳዎች ሁሉም ሰላም ነው ተብሎ የሚወራ ካለ የሆሮ ጉድሩ ዞን ከተማ ብቻ ናት እንጂ ሌላው ሰላም የለም። በተመሳሳይ በቡኖ በደሌና በምዕራብ ሸዋ ዞኖች ውስጥ

የትጥቅ ግጭቱ መባባሱ በነዋሪዎች ላይ ስጋት እንደፈጠረ የየዞኑ ነዋሪዎች አመልክተዋል። ነዋሪዎች ባነሱት ቅሬታ ላይ የተጠየቁት የክልሉ ቃል አቀባይ አቶ ኃይሉ አሁንም ሸኔ ብሎ የጠቀሱትን ታጣቂ ኃይል ነው ተጠያቂ ያደረጉት። ባለፈው ዓመት የክልሉ ህዝብ ምርት እንዳያመርት

የመጣውንም ማዳበሪያ እየዘረፉ እንዳይደርሰው እንቅፋት ሲፈጥሩ ነበር። አሁን ደግሞ ሕዝቡ በተለያዩ ዘዴዎች ማዳበሪያ አግኝቶ የዘራው ሰብል አዝመራው ሲደርስለት እንዳይሰበስብ

እያደናቀፉ ናቸው። ይህ ኃይል በየአካባቢው አርሶ አደሮች ሰብላቸውን በወቅቱ እንዳይሰበስቡ በማዘግየት በዝናብ እንዲበላሽ እያደረገ ነው። በመሆኑም መንግስት የህግ የማስከበር ስራውን ቀጥሏል። የክልሉ መንግስት ቃል አቀባይ ተጠያቂ ካደረጉት ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ኃይላቸው ንጹሃንን እንደማያጠቁና በመንግስት የሚቀርብባቸው ክስ እንደማይቀበሉ ቀደም ሲል ሲገልጹ እንደቆዩ ይታወቃል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲ

አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

ቀጣዩ ዘገባ ወደ አማራ ክልል ይወስድናል። ከመሀል አገር ወደ አማራ ክልል በአውሮፕላን ተጭነው የሚላኩ መድኃኒቶችን ወደ ተለያዩ ዞኖችና ወረዳዎች ለማሰራጨት ወቅታዊው የጸጥታ ሁኔታ እንቅፋት እንደፈጠረባቸው የኢትዮጵያ መድኃኒት አቅራቢ አገልግሎት ድርጅት አመራሮች አስታወቁ። ለአንድ ዞር የአውሮፕላን ካርጎ ጭነት አገልግሎት እየወጣ ካለው ወጪ አንጻር የጸጥታው ሁኔታ ካልተሻሻለ በቀር በዚህ አሰራር ለመቀጠል አስቸጋሪ እንደሚሆን አቶ ታሪኩ

አያይዘው አመልክተዋል። በአማራ ክልል የጸጥታ ችግር ከሚስተዋልባቸው ዞኖች መካከል በምዕራብ ጎጃም ዞን ደንበጫ ወረዳ የሚገኙ የግል መድኃኒት መደብር ባለቤትና የወረዳው ጤና ጽሕፈት ቤት ባለሙያ በአካባቢው የመድኃኒት እጥረት መኖሩን ለአሜሪካ ድምፅ ተናግረዋል። አስቴር መስጋናው የዚህን ጉዳይ ዝርዝር ትነግረናለች።

በኢትዮጵያ የመድኃኒት አቅራቢ አገልግሎት ድርጅት የክምችትና ስርጭት ዘርፍ ምክትል ዳይሬክተር አቶ ታሪኩ በላቸው ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ከመሀል ሀገር በአውሮፕላን ተጭነው ወደ አማራ ክልል ዋና ዋና ከተሞች የደረሱ መድኃኒቶችን ወደ ተለያዩ ዞኖችና ወረዳዎች ማሰራጨት እንዳልተቻለ ገልጸዋል። ካለፈው ዓመት ሰኔ ወር ጀምሮ የተስፋፋው የጸጥታ ችግር ለስርጭቱ መስተጓጎል ምክንያት እንደሆነ የአቅራቢ ድርጅቱ ምክትል ዳይሬክተር አስረድተዋል።

የክምችት መጋዘኖች ወደ ጤና ተቋማት በማድረስ ሂደት ውስጥ ያለው እንቅስቃሴ በጣም ችግር ባለባቸው አካባቢዎች እየተስተጓጎረ ነው ያለ። በዚህ ምክንያት ጤና ተቋማት በቂ ግብዓት እያገኙ እንዳልሆነም እየጠየቁን ይገኛሉ ማለት ነው። አውሮፕላኖቹ አዲስ አበባ ወደ ደሴ፣ ባህር ዳር፣ ጎንደር ለመድረስ ብቻ ነው። ከዛ በኋላ ያለው የግድ ነው የየብስ ትራንስፖርት የተሽከርካሪ ገዛ ያስፈልጋል ወደ ጤና ተቋማት ለማድረስ

የተሽከርካሪዎቻችን እንደ ልብ አይገቡ። በምዕራብ ጎጃም ዞን የደንበጫ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ደሳለኝ ዘላለም በወረዳው ከፍተኛ የመድኃኒት እጥረት ማጋጠሙን ገልጸው የጸጥታው ችግር ከመከሰቱ በፊት ሀገራዊ አቅራቢ ድርጅቱ በራሱ ተሽከርካሪ ያመጣ እንደነበረና ከችግሩ ወዲህ ግን አቅርቦቱን እንዳቆመ ተናግረዋል።

መድኃኒቶቹ ከባህር ዳር ወደ ወረዳው በድንገተኛ መልክ እንዲወስዱ በድርጅቱ መታዘዙም ከጸጥታው ችግር አኳያ አግባብ እንዳልሆነ አቶ ደሳለኝ አክለው ተችተዋል። ምንም አስቸጋሪ ነው። ዘንድሮ ላይ በጣም ማህበረሰቡ እየተሰቃየ እያመረረን ያለ፣ በቃ ሁሉም ህመሙን በቤቱ ነው። የሆነ ተቋም ላይ መጥቶ ያንታል። አሁን ላይ ረክቶ የሚሄድ የለም። ለምን መዳኝ ስለለል። በነጻ የሚሰጡት እንኳን በኤችይ እና ለትቪ፣ እነዚህ ራሱ ነገ ላለመቋረጣቸው ዋስትና የለም። ክትባት አሁን ላይ ብንወስድ ክትባት

እድሜ የራሱ ገደብ አለው። ያኛውን እድሜ ገደብ ካለፈ ሕፃን መከተብ አይችልም። ዛሬ ካልተከተበ ደግሞ ነገ ደግሞ ከባድ ነው በሽታው ነገ ላይ ታደጉ በኋላ የሚያቀረብልን ይብሳ ነበረ። ኖርማሊ የሚያሰርትን የሰራነውን እናሳውቃቸዋለን። ወደ ዞኑ በኩል አድርጎ እነሱ ላይ ደርሳል። እነሱ በመኪና ነበር አምጡ የሚያስገቡልን። ዛሬ ላይ ግን እናንተ በኤመርጀንሲ ካልመጣችሁ በስተቀር እኛንም አንሰጥም። ወደሚስ ግምዳሜ

ያው እንግዲህ ጸጥታ ሆኖ ምንመስ ከዚህ ቀደም የተጠቀመው ብር ነው። አሁን ላይ ነዳጅ ለመቅዳት አምቡላንሶች ሁሉ ቆመዋል።

በጉዳዩ ላይ የኢትዮጵያ መድኃኒት አቅራቢ አገልግሎት ድርጅት የባህር ዳር ቅርንጫፍ ከፍተኛ አመራሮችን ለማነጋገር ያደረግነው ጥረት ለጊዜው አልተሳካም። በአውሮፕላን የካርጎ አገልግሎት ጭነትን በመጠቀም የሚደረገው የመድኃኒት ስርጭት ከፍተኛ ወጪና የብዙ አጋር አካላትን እርብርብ እንደሚጠይቅ ያስረዱት የአቅራቢ ድርጅቱ ምክትል ዳይሬክተር የጸጥታ ሁኔታ ካልተሻሻለ በቀር በዚህ አሰራር ለመቀጠል አስቸጋሪ እንደሚሆን አመልክተዋል። የካርጎ ፍላይቶቹ በጣም ውድ ናቸው።

ምናልባት አንድ ካርጎ ከአዲስ አበባ ባህር ዳር ጎንደር አሶሳም እነዚህ ከአንድ ነጥብ አምስት ሚሊዮን ብር በላይ እየተከፈለባቸው ነው። ትራንስፖርት የካርጎ ፍላይት ስምሪት የሚሰጠው በየወሩ ማለት ነው። በአንድ ፍላይት ይሄ በጣም ከፍተኛ የስርጭት ክፍያ ነው የሚሆነው። ይህን ገንዘብ ከሰው ሕይወት ስለማይበልጥ ተቋማችንም የአጋሮቻችንም

ክፍያውን እየሸፈኑ እየላክን ነው። የዓለም ጤና ድርጅት፣ የዩኒሴፍ፣ የዩኤስአይዲ፣ ኬሞኒክስ፣ ኤፍይቲ የሚባሉ የተለያዩ ድርጅቶች ይህንን ውጭ ሸፍነዋል። አጋሮቹን ኢሚዲየትሊ ድጋፋቸውን ባላገኘንበት ወቅት ደግሞ የኢትዮጵያ መድኃኒት አቅራቢ አገልግሎት ይህንን ውጭ እየሸፍኑ መድኃኒቶችን ያደረሰበት ፍላይቶች ነበሩ ማለት ነው። ያለን ተስፋ ምንድነው? ከጊዜ ወደ ጊዜ የጸጥታ ሁኔታ አለው

ጉዳይ እየተስተካከለ ይሄዳል፣ የሚል እምነት ስላለ ያለን ይዘን እየሰራ ነው ያለ። ነው ሆጭ ሀሳብ መዝለቅ አይቻልም፣ በዚህ መቀጠል አይቻልም። ግን ደግሞ አሁን ያለውን ሁኔታ በዚህ መልኩ ማስታገስ ተገቢ ስለሆነ እንዳልኩት የሰዎችን ሕይወት መታደግ ስለሚያስፈልግ እሱን እያደረገ ነው ያለ ነው። ስሙ ቢጠቀስ ለደህንነቱ እንደሚሰጋ ይገለጸልን በደንበጫ ከተማ የአንድ የመድኃኒት መደብር ባለቤት

ከግል የመድኃኒት አከፋፋዮች በውድ የትራንስፖርት ክፍያ መድኃኒቶችን ማስመጣት ቢቻልም በተጠቃሚው ላይ ግን ከፍተኛ የዋጋ ጭማሪ እየተደረገ መሆኑ እንዳሳሰበው ጠቅሶ ስጋቱን አጋርቶናል። የትራንስፖርቱ ችግር ስላለ መንገድ ላይ መንገድ ላይ ያለው ችግር እንደ ችግር ነው፣ በጣም የሚነሳው ግሎች ላይ በራሳቸው ድርጅቶች የሚያመጡት የነበረውን በራሳችን እየከፈልን ስለምናመጣው በነጻ ይመጣልን የነበረው አንዴ ለማስመጣት እስከ አስር ሺህ ብር ከአምስት ሺህ ብር እስከ አስር ሺህ ብር አሁን ላይ ጭማሪ ያለው አምስት ብር ይገዛ

የነበረውን አስር ብር አምሳ ብር ይገዛው የነበረው ደግሞ ወይ ስልሳ ብር ሰባ ብር ሊሆንበት ይችላል። የትራንስፖርት ችግር ስላለ ብቻ ማለት ነው። ያኛውን ለማጣጣት ሲባል በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች አስተባባሪ እና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በወቅታዊ ጉዳይ ላይ ለክልላዊ የአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ ዛሬ ማክሰኞ እንደገለጹት በክልሉ አሁንም የተሟላ ነው ባይባልም ከቀን ወደ ቀን የተሻለ ሰላም መኖሩን ተናግረዋል። ለአሜሪካ ድምጽ አስቴር ምስጋ ነው።

አሴር ምስጋናውን፣ ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ኦሮሚያ ክልል ይመልሰናል። በኦሮሚያ ክልል የተደረገውን ዞኖችን በአዲስ መልኩ የማዋቀር ስራ ተቃውሟቸዋል በሚል የታሰሩ 14 የጎሮዶላ ወረዳ ከፍተኛ አመራሮች ከእስር መለቀቃቸው ተሰምቷል።

ከእስረ መፈታታቸውን በበጎ እንደተመለከቱት የገለጹ አመራሮቹ የወረዳው መሠረታዊ አገልግሎት አለመሻሻል ግን እንደሚያሳስባቸው አመላክተዋል። የዚህን ጉዳይ ዝርዝር ደግሞ ገልሞ ዳዊት ያቀርብልናል። ካለፈው አምስት ሰኔ ወር መጨረሻ ጀምሮ የምስራቅ ቦረና ዞን መዋቅሩን ተከትሎ ሕዝብን ለተቃውሞ አነሳስታቸዋል በሚል ታስሮ የቆዩት የጎሮ ዶላ ወረዳ ዋና አስተዳዳሪን ጨምሮ በየደረጃው ያሉ

14 አመራሮች ባለፈው ሳምንት ቅዳሜ ህዳር 8 ቀን 2016 ዓ ም ከእስር እንደተለቀቁ ተናግረዋል። ይህ ቅድሞ የጎረዶላ ወረዳ ትምህርት ጽህፈት ቤት ኃላፊ መምህር ሚደዱ ጅሎ ጎበና ከእስር ከተለቀቁት አመራር አባላት አንዱ ናቸው። ሙርቲቺ ጉራናላ ዲዳማ ኩማ ለማፍቅደሸነ የታሰር ነው። የካቲት 20 ቀን 2015 ዓ ም ዞኖዎችን በአዲስ መልኩ የማዋቀር ውሳኔ ተከትሎ የተቀሰቀሰውን ተቃውሞ አነሳስታችኋል

ይሰጣችኋል ውሳኔው ተቀባይነት እንዳያገኝም አድርጋችኋል፣ በሚል ተጠርጥረን ነበር። የቀድሞ የጎረዶላ ወረዳ የጤና ጽህፈት ቤት ባልደረባ አቶ አዲሱ ኢብራሂም ከስር የተለቀቁ ሌላው አመራር ናቸው። በቁጥጥር ስር ከዋልነው ነው አስራ ስምንት ሰዎች መካከል አራቱ ቀድመው በመለቀቃቸው የቀረነው አስራ አራት ነበርን። ህዝብን በማሳመፅ ተከሰን

የዋስትና መብታችን ተነፍጎን ለአራት ወራት በፖሊስ ጣቢያ በእስር ቆይተናል። አሁን የተለቀቅነው ከሀገር ሽማግሌዎች ጋር በተደረገው ምክክር ነው። የኦሮሚያ ክልል መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ባለፈው ጥቅምት 30 2016 ዓ.ም ለብዙሃን መገናኛ መግለጫ በሰጡበት ወቅት ስለ ጉዳዩ ለተነሳላቸው ጥያቄ ሲመልሱ ታጃጅለሳት ሲቀታ ተከኑና ኪሎሜትራ

ቀደም ሲል ብዙ ኪሎ ሜትሮችን ተጉዞ አገልግሎት ሲያገኝ የነበረውን ሰው አገልግሎቱ እንዲቀርበው ማድረግ ጥፋት ነው ብለን አናምንም። በአካባቢው ያለው የመንግስት መዋቅር ህዝብ የሚያነሳው ጥያቄ ካለ ማጤን ይኖርበታል። ነገር ግን አሁንም መሰረተ ልማቶች ለህዝብ አገልግሎት እንዳይሰጡ፣ ትምህርት ቤቶች እና ጤና ጣቢያዎች እንዲዘጉ ማድረግ ህዝብን ይጎዳል። በመሰል ተግባር ላይ የተሰማሩ ግለሰቦች ከድርጊታቸው እንዲቆጠቡ እናሳስባለን።

አሁን የምስራቅ ቦረና ዞን ተመስርተዋል፣ በስራም ላይ ነው። አቶ አዲሱ መሐመድና አቶ ሚደ ዱጅለው አሁንም በጎረዶ ለወረዳ የመንግስት መስሪያ ቤቶች በዝግ መሆናቸው እንደሚያሳሰባቸው ገልጸዋል። ተገቢ ውይይት ተደርጎ ትምህርትና ጤናን የመሳሰሉ መሰረታዊ አገልግሎቶች ቢከፈቱ መልካም ነውም ብለዋል።

በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ የጎሮዶላ ወረዳ ነዋሪም የወረዳው የቀድሞ አመራሮች ከእስር መፈታታቸው መልካም እንደሆነ ገልጸው አሁንም የመንግስት መስሪያ ቤቶች እንዳልተከፈቱና የአካባቢው የጸጥታ ሁኔታም እንዳልተሻሻለ አመልክተዋል። ለአሜሪካ ድምጽ ግልሞዳዊት ዳዊት ከአዳማ።

ገለሞ ዳዊትን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። ቀጣዩ ዘገባ ደግሞ ወደ ናሚቢያ ይወስደናል።

በናሚቢያ ዓለም አቀፍ የማዕድን ፍላጎትን ለማሟላት የማዕድን ኢንዱስትሪው በመስፋፋት ላይ ይገኛል። ከትውልድ ወደ ትውልድ ሲተላለፉ የመጡት ባህላዊ የማዕድን አውጪዎች ግን ከመሬታቸው ላይ እየተፈናቀሉ እንደሆነ ተናግረዋል። የዚህን ጉዳይ ዝርዝር ቪታሊዮ አንጉላ ከናሚቢያ ልካልናለች። እንግዲህ ወልዲ ያቀርበዋል።

ሪችሊ ታኒሰስ በአንድ ከምትኖርበት ራቅ ካለ ተራራማ ቦታ ላይ በትንሽ የብረት መሮና መዶሻ ድንጋዩን ትሰብራለች። ሪችሊ በባህላዊ መንገድ ማዕድን በአነስተኛ ደረጃ ከሚያወጡትና በድህነት ውስጥ ከሚኖሩት የአካባቢው ተወላጆች አንዷ ነች። እንደ መዳብና ሌሎች ለጌጥ የሚያገለግሉ ማዕድናትን ታወጣለች። የማዕድንና ኃይል ሚኒስትሯ ኢሺዮሻንጌ ሃሺላ ለቪኦኤ እንደተናገሩት

መስሪያ ቤታቸው ከ5000 እስከ አስር ሺህ የሚሆኑ ባህላዊ ማዕድን አውጪዎች እንዳሉ መዝግቧል። አንዳንዶቹም በሕገ ወጥ መንገድ እንደሚሰሩ ሚኒስትሯ ተናግረዋል። አሁንም በሕገ ወጥ መንገድ ማዕድን የሚያወጡ አሉ።

አንዳንዴ እዛ በመወለዳቸው ብቻ የሚያደርጉት ነገር ነው። ደንብና ክልከላው ከመውጣቱ በፊት መሬቱ ላይ ነበሩ። ነገር ግን ሌሎች ያልተመዘገቡ በርካታ ባህላዊ ማዕድናውጫዎች አሉ። እነርሱ ደንብ ለማስከበር በሚደረገው ሥራ ላይ ችግር ነው የሚሆኑት። በሕገ ወጥም ሆነ በሕጋዊ መንገድ በአካባቢው ሲወርድ ሲዋረድ የመጣና ዘመናዊውን የማዕድን ኢንዱስትሪ የቀደመ ባህላዊ የማዕድን ማውጣት ስራ አለ።

ቀደም ብለን የጠቀስናት ሪችሊ ታኒሰስ የምትለዋላት፣ አያቶቻችን እዚህ መሬት ላይ ማዕድን ሲያወጡ ነበር። እኛም ከእነርሱ ተምረን ማዕድን እያወጣን ነው። በዚህ ስራ ነው እያኖሩን፣ እኛም የእነርሱን ፈልግ ተከተል። ጃን አንድሩ ኬሊ በአካባቢው የማህበረሰብ አንቂ ነው።

ድሃ ነን። በጣም ድሃነን የማዕድን ስራው ሲከፈት ለእኛ በጣም የሚጠቅመን መስሎን ነበር። ነገር ግን ያ አልሆነም። እንዲያውም አሁን ይበልጥ የተጨቆንበት ወቅት ነው። ጃን ጨምሮ እንዳለው ባህላዊ ማዕድን አውጪዎች ከቻይናና ከአውስትራሊያ በመጡ ግዙፍ የማዕድን ኩባንያዎች ተፈናቅለዋል።

እነዚህ ኩባንያዎች የአገሬው ሰዎች የነበረውን መሬት አሁን በባለቤትነት ተቆጣጥረዋል። ዋና መሥሪያ ቤቱን እንግሊዝ ያደረገውና ደቡብ አፍሪካ ውስጥ የተመዘገበው የአውስትራሊያው አንድራዳ የማዕድን ኩባንያ ቃል አቀባይ እንደሚሉት ግን ባህላዊ አውጪዎች በአካባቢው እንዳሉ ኩባንያቸው የሚያውቀው ነገር የለም። የቻይናው ሽንፈንግ የማዕድን ኩባንያ በበኩሉ በአካባቢው ባህላዊ የማዕድን አውጪዎች መኖራቸውን አምኖ አብሮ ለመሥራት እንደሚሻ ገልጿል። ነገር ግን

ኩባንያው እንደሚለው እስካሁን በማንኛውም ወገን በይፋም ይሁን ይፋ ባልሆነ መንገድ በመሬቱ ላይ ማዕድን ማውጣትን በተመለከተ የቀረበለት ጥያቄ የለም። ባለሥልጣናት እንደሚሉት ቀደም ብሎ በአገሬው ሰዎች ተይዞ የነበሩት የማዕድን ቦታዎች አሁን የግል የመሬት ይዞታዎች ናቸው። ነገር ግን ችግሩን ለመፍታትና ባህላዊ አምራቾቹም በመሬቱ ላይ መስራት እንዲቀጥሉ ለማድረግ ከኩባንያዎቹ ጋር በመመካከር ላይ ናቸው።

እንግዲህ ወልዴን አመሰግናለሁ። በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የቪኦኤ የማክሰኞው ምሽት ስርጭታችን ነው። እኛ ባለንበት ዋሽንግተን ዲሲ በአሁኑ ሰዓት ከቀኑ 7 ሰዓት ከ31 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ31 ደቂቃ ነው። ወደ ሁለተኛው አጋማሽ ከማለፋችን በፊት ወደ እንግሊዝ እናቀናለን።

በምግብ ዋስትና እጦት ላይ የተካሄደውን ዓለም አቀፍ ስብሰባ ትናንት ሰኞ ያስተናገደችው እንግሊዝ የምግብ አመራረትን አስመልክቶ የሚወጡ የቴክኖሎጂ ፈጠራዎች በሚሊዮኖች የሚቆጠሩ ሰዎችን ከረሃብ ሊያላቅቁ እንደሚችሉ አስታውቃለች። ተቺዎች በበኩላቸው በቴክኖሎጂ ላይ የሚደረግ ትኩረት ለምግብ እጥረት ዋና መንስሄ የሆኑትን እየጨመረ የመጣውን የሀብት አለመመጣጠንና ድህነትን ችላ ይላል ሲሉ ተቃውሟቸውን አሰምተዋል። ሄንሪ ሪጅዌል ከለንደን ያደረሰንን ስመኝሽ ዘገባ ታስደምጠናለች።

ሶማሊያ በምግብ እጦት ክፉኛ ከተጠቁ ሀገራት ተርታ ትጠቀሳለች። ከቅርብ ቀናት ወዲህ እየጣለ ያለው ከፍተኛ ዝናብ ባስከተለው ከባድ ጎርፍ ምክንያትም ከ113,000 በላይ ሰዎች ቤት ንብረታቸውን ጥለው ለመሰደድ ተገደዋል። ጎርፉ የተከሰተው ሶማሊያ ላለፉት አርባ ዓመታት ታይቶ በማያቅ ድርቅ ከፍተኛ ስቃይ ውስጥ ካሳለፈች በኋላ ነው።

ሰኞ ዕለት በለንደን በተካሄደው የዓለም ምግብ ዋስትና ጉባኤ ላይ ከተገኙ ልዑካን መካከል የሶማሊያ ፕሬዝዳንት ይገኙበታል። የጉባኤው አስተናጋጅ የእንግሊዝ ጠቅላይ ሚኒስትር ሩሺ ሱናክ በዕለቱ ባስተላለፉት መልእክት ፈጠራን ለማሳደግ ዓለም አቀፍ ገንዘብና አጋርነትን ማጠናከር የምግብ ዋስትና ችግርን ይቀንሳል ብለዋል ሪሰር ፍ ስ

These innovations will reach millions across the poorest countries. ጎርፍን መቋቋም የሚችል ሩዝ፣ በሽታን መቋቋም የሚችል ስንዴና በሌሎችም ዙሪያ የላቀ ሰፊ ምርምር ለማድረግ ከተቻለ እነዚህ ፈጠራዎች በጣም ድሃ በሆኑ አገራት ለሚገኙ ሚሊዮኖች መድረስ ይችላል። ሱናክ ለምግብ ዋስትና ጦት መባባስ ዋና ምክንያቶቹ የአየር ንብረት ለውጥ፣ ግጭት፣ ኮቪድ-19 ያስከተላቸው ተጽዕኖችና

ሩሲያ በዩክሬን ላይ ያካሄደችው ወረራ መሆናቸውን ገልጸዋል። ነገር ግን ታዲያ አዲስ ቴክኖሎጂ ዓለም አቀፍ ረሃብን ማስወገድ ይችላል ወይ ለሚለው ጥያቄ መልስ እንዲሰጡ ያነጋገርናቸው በኦቨርሴስ ልማት ኢንስቲትዩት ውስጥ ተንታኝ የሆኑት ስቲቭ ዊግንስ በሳጥን ውስጥ ያለ አንድ መሳሪያ ነው ይላሉ። ማርጅናላይዜሽን

and people being in situations of extraordinary vulnerability. Those are the fundamentals of hunger, and that's what we have to የዓለም ረሃብ ዋና መሠረቶቹ ድህነት፣ መገለልና የሰዎች ባልተለመደ መልኩ ተጋላጭ ሁኔታ ውስጥ መኖር ነው። እነዚህ ናቸው የረሃብ መሠረታዊ መንስኤዎቹ ልንሰራ የሚገባውም በእነዚህ ላይ ነው። በርግጥ በዚህ መሃል ልንጠቀማቸው የምንችላቸው አንዳንድ የቴክኖሎጂ እድገቶች ይኖራሉ።

እነዚህ ነገሮች ቀላል ሊያደርጉ ስለሚችሉ ደስ ይለናል። እነዚህ ፈጠራዎች ለምሳሌ በማሊ ውስጥ ጥቅም ላይ የዋለ በፀሐይ ኃይል የሚሰራ የመስኖ አገልግሎትን እንደሚያጠቃልል ዊጊንስ ይገልጻሉ። ስለዚህ

ለምሳሌ እርሻ ውሃ ለማጠጣት ለናፍጣ ብዙ ገንዘብ ማውጣት ሳያስፈልግ የበለጠ ቀላል በሆነ መንገድ ማከናወን ይቻላል ማለት ነው። በቴክኖሎጂ ላይ የሚደረገው ትኩረት ለምግብ ዋስትና ማጣት ዋና መንስኤዎች የሆኑ ጉዳዮች ችላ እንዲባሉ ያደርጋል የሚለው ሌላው የተቺዎቹ ቅሬታ ነው። ኒክ ቢስቤት በእንግሊዝ የልማት ተቋም ጥናት አጥኚ ናቸው። ቴክኖሎጂ ሶሉሽንስ ተንድ ቱ ፎከስ ኦን ዘ ሰፕላይ ሳይድ ሶ ኒው ቴክ

um, for agriculture and supply chains and so on. But um, what we actually need to do is to tackle the inequalities that lie behind that hunger. የቴክኖሎጂ መፍትሄዎች በአቅርቦት ላይ ያተኩራሉ ለምሳሌ ለእርሻ ወይም ለአቅርቦት ሰንሰለትና ለሌሎችም የሚሆን አዲስ ቴክኖሎጂ ነገር ግን በዋናነት ልናደርገው የሚገባው ከረሃብ በስተጀርባ ያለውን የእኩልነት ችግር መፍታት ነው።

ምናልባት በጣም ቀላሉ ነገር ሰዎች የሚበሉትን ነገር መስጠት ወይም ሰዎች ራሳቸው ከገበያ ገዝተው እንዲመገቡ ገንዘቡን መስጠት ነው። ጉባኤው ከሚደረግበት ስፍራ ውጭ የተሰበሰቡ የፍልስጤም ደጋፊ ሰልፈኞችም በጦርነት በምትታመሰው የጋዛ ሰርጥ ያለውን ሰብዓዊ ቀውስ አጉልተው አሳይተዋል። መስከረም 26 የሐማስ ታጣቂዎች በእስራኤል ላይ ያደረሱትን ጥቃት ተከትሎ

እስራኤል የእርዳታ አቅርቦቶች ወደ ጋዛ እንዳይገባ ባስቀመጠችው ክልከላ ምክንያት በሰርጡ ውስጥ ያለው የምግብና የውሃ አቅርቦት እየተመናመነ መሆኑን ገልጾ የተባበሩት መንግስታት ድርጅት አስጠንቅቋል። በሄነሪ ሪጅዌይ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

መኝሽ እናመሰግናለን ከዚያው ከአውሮፓ ሳንወጣ የኪየቭ ባለስልጣናት ሞስኮ ወደ ሀያ ሺ የሚጠጉ ዩክሬናውያን ህጻናትን ወደ ሩሲያ ወይንም ሩሲያ በኃይል ወደ ተቆጣጠራቸው የዩክሬን ግዛቶች አስተላልፋለች ሲሉ ከሰዋል እንደ አውሮፓውያኑ አቆጣጠር ህዳር ሀያ የሚከበረውን አለም አቀፍ ህጻናት ቀንን ምክንያት በማድረግ የሰብአዊ መብት ተሟጋቾች በሰጡት መግለጫ ደግሞ ሩሲያ የአለም አቀፍ የህጻናትን ጥበቃ ህግ ጥሳለች ሲሉ በመቅሰስ ትኩረት

ሊሲያ ባክሌት በኃይል የተወሰደን አንድ ታዳጊ ወጣት ጭምር በማነጋገር ተከታዩን ዘግባለች። ደረጀ ደስታ ያስደምጠናል። ዴኒስ ብሬዥኒ እንደተናገረው ባለፈው ዓመት ጥቅምት ወር ትምህርት ቤታቸው ተማሪዎችን ክራይሚያ ውስጥ ወደሚደረገው የበጋ ወቅት የጤና ካምፕ እንዲሄዱ ሲያስገድድ ክራይሚያ በሩሲያ ቁጥጥር ስር ነበረች። ሊሰይ ዶመንት ፎ ጎይንግ ምፕ ማይ ፓረንትስ ድንት ሳይን እኒ ፐርሚሽን

ወደ ካምፑ ለመሄድ የትምህርት ቤቶቹ ሠራተኞች ሰነዶችን ማጭበርበር ነበረባቸው፣ ምክንያቱም ወላጆቼ ፈቃደኝነታቸውን በመግለጽ አልፈረሙም። ያኔ ብሬዥኒ የ17 ዓመት ወጣት ነበር። የአካባቢው ሠራተኞች ለተማሪዎቹ የፕሮፓጋንዳ ትምህርት መስጠት የጀመሩት ገና ከካምፑ እንደደረሱ ወዲያውኑ እንደነበር ይናገራል።

They said Russia was better, that it would seize the territories of Ukraine, and that Ukrainians were its slaves and if they found Ukrainian paraphernalia. Russia is a very important part of Ukraine, and it is a very important part of Ukraine. Ukraine is a very important part of Ukraine, and it is a very important part of Ukraine.

በካምፑ ከአራት ወራት ቆይታ በኋላ ብሬዥኒ በሌላ የክራይሚያ ከተማ በሚገኝ ኮሌጅ እንዲማር መገደዱን ይገልጻል። sometime in may i got a call from a friend he said there is a ukrainian organization save ukraine that brings children home አንድ ጊዜ ግንቦት ወር ውስጥ ጓደኛዬ ስልክ ደውለልኝ ልጆችን ወደ ቤት የሚመልስ ዩክሬንን እናድን የተሰኘ ድርጅት እንዳለ ነገረኝ።

ስልክ ደወልኩላቸውና ወደ ቤት መሄድ እንደምፈልግ ነገርኳቸው። ወላጆቼን ለአስር ወራት አላዩቸውም ነበር። በዩክሬን አድን እርዳታ አማካኝነት የጓደኛው እናት ብሬዥኒን ከክራይሚያ ይዘውት ወጡ። ምክንያቱም የአካል ጉዳተኛ የሆኑት ወላጆቹ ጉዞውን ማድረግ አልቻሉም። የእርዳታ ቡድኑ ልክ እንደ መንግሥት የዩክሬን ልጆችን ወደ ቤታቸው ለመመለስ ከሚሰሩ ለትርፍ ያልተቋቋሙ የዩክሬን ድርጅቶች መካከል አንዱ ነው።

ድርጅቱ አስራ ሶስት የተለያዩ ተልእኮዎችን በመፈጸም ከ200 በላይ የሚሆኑ በህገወጥ መንገድ በሩሲያ የተባረሩ ወይም የተፈናቀሉ የዩክሬን ህጻናትን መመለሱን ገልጿል። እያንዳንዱን ተልእኮ ለመፈጸም የአንድ ወር ዝግጅት እንደሚያስፈልግ የዩክሬን አድን ጠበቃ ሚሮስላቭ ካርቼንኮ ይናገራሉ።

በመጀመሪያ ሁሉንም ሰነዶች እናዘጋጃለን። ከዚያም በሚያስፈልጉት ነገሮች ሁሉ ላይ በመስራት የተሻለውን መንገድ እንወስናለን። ድንበሩን በየትኛው መሻገሪያ ነጥብና በየትኛው ሰዓት ውስጥ መሻገር እንዳለብን እናያለን። ጥቃቅን ነገሮችን እንኳን ሳይቀር ማየት አለብን።

በኪየቭ የሚገኘው የዩክሬን የክልሎች የሰብአዊ መብቶች ማዕከል እንደገለጸው ሩሲያ ከ8 ሺህ በላይ የዩክሬን ሕጻናትን እንደ ብሬዥኒ የጤና ካምፖች ተብለው ወደሚጠሩት ማዕከሎች እንዲገቡ አስገድዳለች። ከእነዚህ አብዛኞቹ ሕጻናት የት እንዳሉ ባለስልጣናቱ እስካሁን እንደማያውቁ ማዕከሉ ተናግሯል። በዩክሬን የሰብአዊ መብቶች የክልል ማዕከል ተወካይ ካትሪያና ራይስፍካ ስለ ማዕከሎቹ ይህን ብለዋል

We are talking about more የምንነጋገረው በሩሲያ ፌዴሬሽን ግዛት ውስጥ ስላሉት ከ በላይ ካምፖች ነው፣ እንዲሁም ቤላሩስ ውስጥ ስላሉ ቢያንስ አምስት ማዕከሎች እና በኃይል በተያያዘችው ክሬሚያ ውስጥ ስላሉት ዘጠኝ ማዕከሎች ነው።

ባለፈው መጋቢት ወር የዓለም አቀፉ የወንጀለኞች ፍርድ ቤት የሩሲያው ፕሬዝደንት ቭላዲሚር ፑቲንና የሩሲያው እምባ ጠባቂ ማሪያ ሎቮቫ ቤሎቫ በዩክሬን በኃይል ከተያዙ አካባቢዎች ህጻናትን በህገወጥ መንገድ በማፈናቀልና ወደ ሩሲያ በማሸጋገር የጦር ወንጀል እንዲያዙ የእስር ማዝዣ አውጥተዋል። የዩክሬን ባለስልጣናት ይህ የመጀመሪያው እርምጃ ጥሩ ነው ይላሉ። ይሁን እንጂ ሌሎች ተጨማሪ ነገሮች መሰራት እንዳለባቸውም ይናገራሉ። የዩክሬን ህጻናት መብቶች አማካሪ ዳሪያ ጌራ

ስሚቹክ ይህን ሲያስረዱ Despite the international humanitarian law, as well as various conventions, ዓለም አቀፉ የሰብአዊነት ህግና የተለያዩ ስምምነቶች ቢኖሩም የሩሲያ ፌዴሬሽን ህጎቹን መከተል ካልፈለገ የዓለም አቀፍ የህፃናት ደህንነት ስርዓት አይሰራም።

የዩክሬን ባለስልጣናት እንደተናገሩት ከተፈናቀሉት ወይም ከተዘዋወሩት ወደ 20 ሺህ ከሚጠጉ የዩክሬን ህጻናት መካከል እንደ ብሬዥኒ ወደ ቤታቸው የተመለሱት ከ380 ትንሽ በለጥ ያሉት ብቻ ናቸው። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል

ስምንት ላይ በቀጥታ እየተላለፈ የሚገኘውን የአሜሪካ ድምፅ የማክሰኞው ምሽት ስርጭት ነው። ወደ ቀጣዩ ምዕራፍ ስንሻገር የመጀመሪያ ዝግጅታችን ንግድና መጣኔ ሀብት ነው።

የኢትዮጵያ የአበዳሪዎች የአገሪቱን እዳ ክፍያ ጊዜ ለማራዘም በመርህ ደረጃ ስለመስማማታቸው እውን ከሆነ በበርካታ ችግሮች ለተተበተበው የኢትዮጵያ ኢኮኖሚ መለስተኛ ፎይታን እንደሚሰጥ ባለሙያዎች ተናግረዋል። በቀጣይ ሀገራዊ ሰላምና መረጋጋትን በማስፈን እንዲሁም መዋቅራዊ የኢኮኖሚ ማሻሻያ በማድረግ ከችግሩ በዘላቂነት ለመውጣት መስራት እንደሚገባም ባለሙያዎች አመላክተዋል። የስምምነቱን ኢኮኖሚያዊ አንድምት አስመልክቶ አስማማየነው የምጣኔ ሀብት ባለሙያዎችን አነጋግረዋል፤ እንደሚከተለው ይቀርባል።

በአሁኑ ወቅት ከኢትዮጵያ ኢኮኖሚ ፈተናዎች አንዱ የሆነውን የዕዳ ጫናና የክፍያ ጊዜን ለማሸጋሸግ አበዳሪ አገራትና ተቋማት በመርህ ደረጃ ስለመስማማታቸው ሮይተርስ የገንዘብ ሚኒስቴርን ዋቢ አድርጎ ዘግቧል። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በአሁኑ ወቅት ኢትዮጵያ በአመት ከሁለት ቢሊዮን ዶላር በላይ ወይም ከወጭ ምርት ገቢዋ ሰባ በመቶውን ለዕዳ ክፍያ እንደምታውል ተናግረዋል። እዳውን ለማሸጋሸግም ከአበዳሪዎች ጋር ሰፊ ድርድሮች ሲካሄዱ እንደቆዩም ያወሳሉ። ይህ አመታዊ ክፍያ ወይ የተወሰነ ጊዜ የማንከፍልበትን የዕፎይታ ጊዜ

ማግኘት ወይም ደግሞ የመከፈያ ጊዜውን በረጅም ጊዜ አምስት ዓመት ሶስት ዓመት የቀራቸውን ተጨማሪ ወደ አስር ዓመት የመሳሰሉት ሲበተን የአመታዊ የክፍያ ጫናችን ወደ ሁለት ነጥብ አንድ ሁለት ነጥብ ሁለት ቢሊዮን የሆነው ምናልባት ወደ አምስት መቶ ስድስት መቶ ሚሊዮን ዝቅ ሲል

ይሄ ከፍተኛ ጫና ያሳደረብን ነገር ደግሞ የሌሎች ልማትና ደግሞ በተለየ ኢንፍሌሽንና ኢኮኖሚ ማረጋጋቱን እንድናስተካክል ያስችለናል። ስለዚህ የመክፈያ ጊዜውን ማራዘም ወይም ደግሞ ወለዱን የተወሰነ የማስተካከል አሁን እየተወያየ ያለው መንግስት፣ የዓለም አቀፍ የአበዳሪዎች ኮሚቴ የሚባል አለ።

በዋናነት ደግሞ የዓለም አለም አቀፍ የገንዘብ ሲስተሙ የሚዘውረው የዓለም አቀፍ የገንዘብ አገልግሎት ወይም አይኤምኤፍ ጋር የነበረ አሁን በቅርቡም ደግሞ ሞሮኮ ማራካሽ ላይ የተካሄደው ውይይት፣ እነዚህ ተስፋ ሰጪ ናቸው ተብሏል።

ድርድሩ የሁሉንም አበዳሪ ሀገራትና ተቋማት ስምምነት እንደሚጠይቅ አቶ ሚካኤል ያስረዳሉ። እዳም በተመለከተ የሚደረጉ ውይይቶች ውስብስብ የሚያደርጋቸው አንደኛው አበዳሪ ለብቻ በቃ ለጊዜው የኔን ብድር ቀስ ብለ እንድትከፍል ፈቅጄልሃለሁ ቢል እሱ የማረውን ወይም ጊዜ የሰጠበትን ብር ሌላኛው ግን አብሮ ካልፈቀደ የዛኛውን ሰው የዕዳ እንደሚከፍልበት ስለሚያቅ ያ አንድ ሀገር ከዚኛው የተማረውን የእዳ ክፍያ ለዛኛው አበዳሪ ወስዶ የሚከፍለው ከሆነ ለዚህ ለዚህማ ለእኔው ክፈለኝ ስለሚል

ሁሉም አንድ ላይ ተቀምጠው የጋራ ስምምነት ላይ መድረስ አለባቸው። በመርህ ደረጃ አሁን የዓለም አቀፍ አበዳሪዎች ኮሚቴ የሚባለው ቻይና እንደ ትልቁ አበዳሪ እና እነዚህ የዓለም አቀፍ አበዳሪ አቋም ሀገራት አንድ ላይ ሆነው በመርህ ደረጃ ለጊዜው የኢትዮጵያን የብድር መክፍያ ጊዜ ለማሸጋሸግ እና የእፎይታ ጊዜ ለመስጠት ደርሰዋል ተብሏል። ይሄ ግን በመጠን ምን ያህል ነው? የትኛው ብድር ለምን ያህል ጊዜ ተራዘመ? የመሰረዝ አዝማሚያ አለ ወይ

የሚሉትን ነገሮች ግን ገና ግልጽ ሆኖ የወጣ የለም። በተለይ ትልቁ ደግሞ አይኤምኤፍ ከሁለት እስከ ሶስት ቢሊዮን ዶላር የገንዘብ ድጋፍ እና የብድር ፕሮግራም ይኖረዋል ተብሏል። የሱም የመጨረሻ ውሳኔ እስካሁን የታወቀ ነገር የለም። ሌላው የምጣኔ ሀብት ባለሙያ ዶክተር ጉቱ ቴሶ በበኩላቸው የኢትዮጵያ ምጣኔ ሀብት አሁን ካለበት ሁኔታና ከሀገሪቱ የመክፈል አቅም አንጻር ሲታይ ከፍተኛ የዕዳ ጫና ውስጥ እንደምትገኝ አመላክተዋል። ሰሞኑን ኢትዮጵያ ከአበዳሮች ጋር በምታደርጋቸው ድርድሮች ስምምነት ላይ ከደረሰች

በበርካታ ችግሮች ለተተበተበው ኢኮኖሚዋ የእፎይታ ጊዜ እንደሚፈጥር ባለሙያው ይገልጻሉ።

ከዚህ በፊት በአንድ ዓመት በሁለት ዓመት የማራዘም ነገሮች ናቸው ኢትዮጵያ ትጠይቅ የነበረው። አሁን የምንጠይቃቸው የብድር ክፍያ ማራዘም ለአንድ ሁለት ዓመት ሳይሆን ለአምስት ዓመት እና ለስድስት ዓመት ነው እየጠየቅን ነው ያለ ነው። ያ ማለት እንግዲህ ከፊት ለፊታችን ያሉት አምስትና ስድስት ዓመታት ሁሉ የኢትዮጵያን ምጣኔ ሀብት ወደ መስመር መልሶ ኢዳን ተሸክሞ ብድርን ተሸክሞ መክፈል መቻሉ

ምን ያክል አስቸጋሪ እንደሚሆን ከዚህ መገንዘብ ይቻላል ማለት ነው። እና ይሄን ነው እየተጠየቀ ያለው። ይሄ ከተደረገ እና ከተፈቀደ ጥሩ እፎይታ ይኖረዋል። ምክንያቱም አሁን የውጭ ሀገር ምንዛሪን የምንፈልግበት ዘርፈ ብዙ ነገር ያለ ነው። የተጀመሩትን ሀገር አቀፋዊ ፕሮጀክቶችን በተወሰነ መጠን እንኳ ማንቀሳቀስ ያስፈልገናል። በአማራ እና በትግራይ ክልል የወደሙትን መሰረተ ልማቶችን በውጭ ሀገር ምንዛሬ ይገዛ በተወሰነ መጠን ወደ ቦታ መለስ ያስፈልገናል።

ብዙ ነገሮች እና ለብዙ ነገር የውጭ ሀገር ምንዛሪ የሚያስፈልግንበት ሰዓት ላይ ስለሆነ ቢፎይታው በተወሰነ መጠን ለኢትዮጵያ ፋይዳ ይኖረዋል ነው። ነገር ግን ከኢትዮጵያ ትልቅነት ለኢትዮጵያ ከሚያስፈልገው

ከድህነት ማውጣቷ አሁን ካጋጠማት ውስብስብ ዘርፈ ብዙ የምጣኔ የማህበራዊና የፖለቲካ ቀውስ አንጻር ሲታሰብ ግን ያን ያክል ትልቅ ነው ተብሎ የሚወሰድ አይደለም። ኢትዮጵያ እስከ መጋቢት ሁለት ሺ አስራ አምስት ዓመተ ምህረት ድረስ ባለው የገንዘብ ሚኒስቴር መረጃ መሰረት ያለባት ጠቅላላ የውጭ ብድር ሀያ ስምንት ነጥብ አንድ ቢሊዮን ዶላር ደርሷል።

ከዚህም መካከል አገሪቱ በዩሮቦንድ የተበደረችው የአንድ ቢሊዮን ዶላር ብድር የመክፈያ ጊዜ ከመቃረቡ ጋር ተያይዞ ጊዜውን ማሸጋሸጉ የድርድሩ አካል ተደርጎ ሊሰራበት እንደሚገባ የምጣኔ ሀብት ባለሙያው አቶ ሚካኤል አዲስ ይጠቁማሉ። እነዚህ የሁለትዮሽ ሀገራትና መልቲላተራል የሚባሉ አበዳሪ ተቋማት የብድር መክፈያ ጊዜውን ሲያስተካክሉና ሲያሸጋሽጉልን

ያዳነው ገንዘብ ኢኮኖሚውን ለማረጋጋት እንዲውል ወይም ደግሞ እኛ ችግር ውስጥ እንዳንወድቅ ስለሆነ ተመልሶ ወደ ዩሮ ቦንድ ሄዶ ደግሞ ከፍተኛ ክፍያ አይ ቲንክ ከተሳሳትኩ ከስድስት መቶ ሚሊዮን ዶላር አካባቢ ድረስ ከፍተኛ ክፍያ ይጠይቃል። አጠቃላይ ያለብን ከአንድ ነጥብ አራት ቢሊዮን ዶላር። ስለዚህ ወደዛ እንዳይሄድ የዩሮ ቦንድ አበዳሪዎችንም በተለይ እነዚህ ደግሞ ሞር ኮሜርሻል ናቸው እነሱም የዚህ የብድር ሽግሽግና የመክፈያ ጊዜ ማራዘሚያ

አካል እንዲሆኑ ተደርጓል። እነሱን ለብቻ ካገለልናቸው ወይ ከዛ ያዳነውን ዶላር በሙሉ ይወስዱታል ወይ ደግሞ እነሱ ኢትዮጵያ ዲፎልት አደረገች ብለው ወደ ዓለም አቀፍ ፍርድ ቤትም ሌላ ብድርም እንዳናገኝ ጫና ስለሚያደርጉ ይሄ የዩሮ ቦንድ ክፍያም በተለይ በአንዴ በትልቁ የሚከፈል ብር ስላለው እሱን ከአራት እስከ አምስት ዓመት ወደፊት የመግፋት እቅድ እንዳለ አንዳንድ መረጃዎችን አይቻለው።

ሮይተርስ የቦስተን ዩኒቨርሲቲን ጠቅሶ ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር ከ2006 ከ2022 ባሉት ዓመታት ቻይና ለኢትዮጵያ ከ14 ቢሊዮን ዶላር በላይ ብድር እንደሰጠች ይገልጻል። ይህን ብድር በአብዛኛው የወሰዱት የመንግሥት የስኳር ፕሮጀክቶችና ሌሎችም የልማት ድርጅቶች እንደነበሩ አቶ ሚካኤል ያስታውሳሉ። ይሁንና ብድሩን ለታሰበለት ዓላማ ውሎ በጊዜው ደግሞ መልሶ ለመክፈል አለመቻሉ አገሪቱን ለእጅ አዙር ኢኮኖሚያዊ ተጽዕኖ እንዳደረጋት ያስረዳሉ። የቻይና አይነት ብድር

ጥቅምም ጉዳትም አለው። ብዙ ነገር እንደ ዓለም ባንክና እንደ አይኤምኤፍ ይሄን አርጉ ይሄን አርጉ የሚል ብዙ ቅድመ ሁኔታ አለመቀመጡ ለአንድ ሀገር ኢኮኖሚክ አውቶኖሚ ወይም የኢኮኖሚ ፕላን የማድረግ ነጻነት ይሰጣል። በዛው መጠን ደግሞ እንደዚህ አይነት ጥብቅ ቁጥጥር አለማድረጋቸው፣ ቅድመ ሁኔታ አለማስቀምጣቸው ደግሞ ገንዘቡ እየባከነ ሲሄድ

ቶሎ ብለው አያስቆሙም። ሀገራት ደግሞ እንደዚህ የቀደመው ትውልድ የተበደረውን ሌላው አዲሱ ትውልድ ደግሞ የመክፈል ጫና ውስጥ ይከተውና በእጅ አዙር ትልቅ የኢኮኖሚ ተጽዕኖ ውስጥ መልሶ ይጥለናል። ስለዚህ ሙሉ ጥፋታውን ያበደረው ሀገር ሳይሆን ተበድሮ በአግባቡ ስራ ላይ ያላዋለው ሀገር ነው።

የአዲስአረብ ኃላፊነቱ ሙሉ ለሙሉ የመንግስት ነው። እዛ ላይ ነው ትልቅ ስራ መሰራት ያለበት። ዶክተር ጉቱቴሶ ቴሶ ኢኮኖሚውን ካለበት ችግር በዘላቂነት ለማውጣት ከጊዜያዊ መፍትሄ ባለፈ አገራዊ ሰላምና መረጋጋትን በማስፈን ኢኮኖሚያዊ የማዋቅር ማሻሻያ ማድረግ እንደሚገባ ይመክራሉ። ሀገሪቷ የገባችበት ጦርነት መፍትሄ ያስፈልገዋል። ከአንድ ጦርነት

ሳንጨርስ ወደ ሌላ ጦርነት የምንገባበት ከአንድ ግጭት ሳናበራ ወደ ሌላ ግጭት የምናበራበት ነው። በእንደዚህ አይነት ሁኔታ ግብርናውም ህይወት ሊዘር አይችልም፣ ኢንዱስትሪውም ህይወት ሊዘር አይችልም። የውጭ ሀገር ባለሀብት መሳብ አይቻልም። የሀገሬውን ባለሀብት እንኳ

ድፍረት ኖሮት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ እንዲሰራ የሚያደርግ አይደለም። ስለዚህ መሰረታዊ ለዚህ ችግር የዳረጉን ነገሮች ላይ መንግስታዊ ቁርጠኝነት፣ የፖለቲካ ቁርጠኝነት ከሌሎችም የማህበረሰብ አካላት ደግሞ አጋርነት ያስፈልጋል እና እሱ ላይ ትልቅ ስራ መስራት መቻል አለበት ብዬ አስባለሁ። ከዛ በመለስ ላለፉት ሰላሳ አመታት የእዳ ስረዛ እና የክፍያ ጊዜ ማራዘም ነው ስንጠይቅ የነበረው። ሰላሳ አመት ጠይቀናል። አሁን ወደ አርባ

ዓመት እየደረሰን ያለ ነው። የሚቀጥለው ሀምሳ ዓመትና ስልሳ ዓመት ይሆናል። በዚህ እድሜ እኮ ከመሬት ተነስቶ ሰማይ ጠቀስና የዓለማችን ግዙፍ ኢኮኖሚ የመሰረቱ ሀገራት አሉ። ኢትዮጵያን ሊወዳደሩ በምን መልኩ የማይችሉ ሀገራት ማለት ነው።

ስለዚህ መሰረታዊ ነገሩና ኢትዮጵያን ወደፊት ዕጣ ፈንታዋን ሊቀይር በሚችሉ ነገሮች ላይ ሁሉንም ኢትዮጵያዊ ሀገር ውስጥ ያለው ውጭ ሀገር ያለው ባለ ሀብቱንም ምሁራኑንም በገጠርም በከተማ ያለውን ማንቀሳቀስ ብንሰራበት ስራ ላይ መስራት መቻሉ የተሻለና ዘላቂ መፍትሄ ሊያመጣ ይችላል ብዬ አስባለሁ። በሀሳቡ የሚስማሙት አቶ ሚካኤል አዲስ ደግሞ መንግስት የውጭ ምንዛሬ ማግኛ መንገዶችን በማስፋት ከዕዳ ክፍያ ስጋት ነጻ የወጣች ሀገር እንድትሆን የሚያስችል ኢኮኖሚያዊ እቅድ መንደፍ እንደሚገባው ይናገራሉ።

በአፋጣኝ ኢኮኖሚውን ወይም ይሄ ዋጋ ንረቱን አረጋግቶ ቶሎ ምላሽ የሚያመጡ ፕሮጀክቶች ላይ እነዚህም ብድሮች በማዋል ድጋሚ እንደዚሁ ያበዳሪ ወገኖችን ደጅ ከመጥናት በፊት በአግባቡ ኤክስፖርታችንን ከዚህ ከመሻገር ያቃተው የሶስት ነጥብ አምስት የአራት ቢሊዮን ማርክ አለ። በአጭር ጊዜ ውስጥ ከሰባት እና ከስምንት ቢሊዮን ዶላር የምናሻግርበትን የኢኮኖሚ ፖሊሲ ቀይሰን አዲስ የሚመጡትን ብድሮች እነዛ ላይ መዋል አለብን።

የኢትዮጵያ መንግስት የአገር ውስጥና የውጭ አጠቃላይ ብድር እስካለፈው መጋቢት ወር ድረስ 60.6 ቢሊዮን የአሜሪካ ዶላር መድረሱን የገንዘብ ሚኒስቴር ባለፈው ዓመት የሰኔ ወር ሪፖርቱ አስታውቋል። ብድሩ ሰኔ 2014 ዓ ም ላይ ከነበረው የ57.3 ቢሊዮን ዶላር መጠን ከ3 ቢሊዮን የአሜሪካን ዶላር በላይ ጭማሬ እንዳሳየም ሪፖርቱ አመላክቷል። ለአሜሪካ ድምፅ አስማሟየ ነው፣ ዋሽንግተን ዲሲ።

አስማማው አየነውን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ የትምህርት መሰናዳዎችን ይቀጥላል። ባለፈው ዓመት የመልቀቂያ ፈተናን የማለፊያ ነጥብ ያላመጡ ከ600 ሺህ በላይ ተማሪዎች ዘንድሮ ወደ ቴክኒክና ሙያ ማሰልጠኛ ተቋማት እንደሚገቡ መንግሥት አስታውቋል። በጉዳዩ ላይ ባለሙያዎችን ያነጋገረው ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አሰናድቷል።

በ2015 ዓ ም የ12ተኛ ክፍል መልቀቂያ ፈተናን ከወሰዱት 845 ሺህ ያህል ተማሪዎች ውስጥ የዩኒቨርሲቲ መግቢያ ውጤት ያመጡት 3.2 ከመቶ አሊያም 27 ሺህ ገደማ እንደሆኑ ይታወቃል። የሥራና ክህሎት ሚኒስትር ወይዘሮ ሙፈርያት ካሚል ባለፈው ሳምንት መጨረሻ ላይ በሰጡት መግለጫ ተፈትነው ወደ ዩኒቨርሲቲ መግባት ካልቻሉት ተማሪዎች ውስጥ አብዛኞቹ በዚህ ዓመት ወደ ቴክኒክና ሙያ ማሰልጠኛ ተቋማት እንደሚገቡ ተናግረዋል

ሰባት የሚሆኑ ዜጎች ወደ ቴክኒክና ሙያ ስልጠና ተቋማት ይመጣሉ የሚል ግምት አለ። አዲሱ የትምህርትና ስልጠና ፖሊሲ የዩኒቨርሲቲ መግቢያ ውጤት ያገኙ ዜጎች ወደ ቴክኒክና ሙያ ተቋማት መጥተው ደረጃ ስድስትን መማር ቢፈልጉ ይችላሉ ማለት ነው። በዘንድሮ በጀት አመት

በላይ የሚሆኑትን ለመቀበል በእኛ በኩል ዝግጅት ማድረጋችንን ለመግለጽ ነው። በጉዳዩ ዙሪያ ለአሜሪካ ድምፅ የግል አስተያየታቸውን ያጋሩ የቴክኒክና ሙያ ስልጠና ባለሙያ ዶክተር አዳነ አበጀ ደግሞ ይህን ያህል ብዛት ያለው ተማሪ የሚቀበሉ የማሰልጠኛ ተቋማት ሊኖሩ እንደሚችሉ ገልጸው በተማሪዎች ፍላጎት ላይ ግን ጥያቄ እንዳላቸው ይናገራሉ። ተማሪዎች ስድስት መቶ ሺህ የሆኑት ተማሪዎች በአገሩት ውስጥ ያሉት ወደ ትምህርት ቤት ተቋማት መሄድ ይፈልጋሉ

የቤት ተቋማት ሲ እነሱ ፍላጎት ያሟላሉ። ተምረውም ጨርሰውም ወደ ስራ ያልገቡ ተማሪዎች፣ ወጣቶች ስላሉ እነሱ ተምረው የትሄዱ እኛ ሴት እንሄዳለን የሚል ነገር ስለሚኖር ከመንግስትም ከግል ተቋማትም አንጻር ከፍተኛ የሆነ ስራ መሰራት እንዳለበት ይሰማኛል። ከፖሊሲ ማስተካከል ጀምሮ ነው የሚሆን። በዘርፉ መፈታት የሚገባቸው ሌሎች እንቅፋቶች እንዳሉም ይገልጻሉ። ፕራይቬታይዝ የሆኑ ካምፓኒዎች፣ ኢንዱስትሪዎች

አይደግፉም እትቤቱ ቤቱ ጋራ በጋራ አይሰሩም። እነሱ የሚሉት እኛ የምንፈልገውን አይደለም ት ቤት የሚያመርተው ነው የሚሉት። የሁሉንም ፍላጎት የሚሰለጥነውንም የግል ተቋማት ካምፓኒዎችንም ፍላጎት የመንግስትንም ፍላጎት ያማከለ ሲሆንና ያ ደግሞ በህግ ተደግፎ ህግ ተፈጻሚ ሲያደርገው ነው ከዛ አንግል ነው የማየው።

ማህበረሰቡ ለቴክኒክና ሙያ ማሰልጠኛ ተቋማት ያለው አመለካከት የተዛባና የተሳሳተ መሆኑን የሚያወሱት ባለሙያው ይህ ችግር በግሉ ዘርፍና በመንግስት ኃላፊዎችም ጭምር እንደሚስተዋል ነው የሚገልጹት። የአመለካከት ችግሩ ትልቁ ነው። ሁለተኛ በቅንጅት ስለማንሰራ ነው፣ የኮፕሬቲቭ ትሬኒንግ መላላት ነው። ሶስተኛው ፖሊሲ ላይ ያለው ነገር

ጀምሮ አልጨረሰውም። ፕራይቬታይዝድ ከሆነ ፕራይቬታይዜሽንን ካወጅ ከፕራይቬታይዜሽን በኋላ ካምፓኒዎቹ እንዴት ይሰራሉ የሚለውን ከመንግስት ጋር መንግስት ማስቀመጥ አለበት። የሰው አመለካከት፣ የማህበረሰቡ የወላጆች አመለካከት ትቤትን የሚያዩበት ራሱ ሌላ ሌላ ሌላ ሌላ እንትን ነው እና ይሄ ሁሉ ስምምነት ተደርጎበት በህግ ተደግፎ ቁርጥ ያለ አቋም፣ ምንም አማራጭ የለንም። ስራና ስራ ብቻ ነው ኢኮኖሚያችን የሚያሳድገው ሊያኖረን የሚችለው

ስራ ደግሞ የሚገኘው ከቲቤት ነው። ቲቤት ውስጥ ገብቶ የወጣ ሰው ነው ቆሸሽ ያለ እጅ እና ቆሸሽ ያለ ልብስ ለብሶ፣ ግን ብሩህ የሆነ አእምሮ፣ ብሩህ የሆነ እጅ፣ ወርቅ የሆነ እጅ ይዞ የሚወጣው የሚለውን ሀሳብ ይዘው ተስማምተው ወደዛ የሚሰሩ ካልሆነ አሁንም ቲቤት ራሱ በመኖሩ ነገቲቭ አቲቲ ደበሎፕ ተደርጎ ከማህበረሰቡ ከመንግስትም የሚገባውን ያህል ሂዶ አሰርቶ በተግባር የሚገባ አልሆነ አሁን ያልኩ አስተያየት ነው የሚሆነው ማለት ነው።

ይበል በመንግስት ተቋማት ውስጥ ያሉ ሰዎች እኮ አመለካከታቸው የተለያየ ነው ዘርፉን እየመራ ለዚህ ቤት ያለው አቋም እኮ በደንብ አርበት ስጠይቀው ሌላ ሊሆን ይችላል ወደ ቴክኒክና ሙያ የማሰልጠኛ ተቋማት የሚገቡት ተማሪዎች ባለፈው ዓመት መተግበር በጀመረው አዲሱ የትምህርትና ስልጠና ፖሊሲ መሰረት ስልጠና እንደሚሰጣቸው የተናገሩት ሚኒስትር ሙፈሪያት ካሚል በበኩላቸው ተቋማቱ በአማራጭ እጦት ምክንያት የሚገባባቸው አይሆኑም ብለዋል በመደበኛ የትምህርት ስርዓት ውስጥ ያለፉ ዜጎች

የመደበኛ ትምህርት ስርዓቱን ካጠናቀቁ በኋላ እራሳቸውን በክህሎት ማበልጸግ ሲፈልጉ የሚሄዱባቸውና የሚስተናገዱባቸው ስፍራዎች ናቸው። መደበኛ ትምህርት ሳይከታተሉም ቢሆን ያላቸውን እምቅ አቅም በክህሎት ማገዝ፣ መደገፍ የሚችሉ ዜጎች ሄደው እውቀታቸውን፣ ክህሎታቸውን የሚኮተኩቱባቸው ስፍራዎች ናቸው። አዲሱ የስልጠና ፖሊሲ ከዚህ ቀደም የነበረውን የስልጠና ደረጃ ገደብ እንዳነሳም ሚኒስትሯ ተናግረዋል።

እስካሁን የነበረው እስከ ደረጃ አምስት ድረስ ብቻ ነው። ነገር ግን በአዲሱ የትምህርትና ስልጠና ፖሊሲ በግልጽ በተቀመጠው መሰረት የቴክኒክና ሞያ ስልጠና ስርዓቱ ወደ ደረጃ ስምንት ያደገ ሆኗል። በንጽጽር ለመረዳት እንዲያመች እስከ ደረጃ አምስት ድረስ የነበረው እስከ አድቫንስ ዲፕሎማ የሚለውን ስያሜ የያዘ አሁን ግን ደረጃ ስድስት የመጀመሪያ ዲግሪ

እኩሌታ ይሆናል ማለት ነው። ደረጃ ሰባት የማስተርስ እኩሌታ ይሆናል። ደረጃ ስምንት የሶስተኛ ዲግሪ እኩሌታ ይሆናል ማለት ነው።

በዘንድሮው የበጀት ዓመት ከ600000 በላይ ተማሪዎችን ለማሰልጠን የሚያግዙ በፌዴራልና በክልሎች ከ28000 በላይ አሰልጣኞችና ከ1400 በላይ የማሰልጠኛ ማዕከላት መኖራቸውን ወይዘሮ ሙፈሪያት ካሚል አስታውሰዋል። ዶክተር አዳነ ደግሞ መንግሥት የቴክኒክና ሙያ ማሰልጠኛ ማዕከላትን አቅም ለማሳደግ ከፍተኛ ኢንቨስትመንት ማድረጉን ጠቅሰው እንደዛም ሆኖ አሁንም በተቋማቱ መካከል የአቅም ልዩነት እንዳለ ገልጿል።

ገንዘብ ኢንቨስት ተደርጎባቸው ትልቅ ማሽኖችም ያላቸው ተቋማት ይኖራሉ። በዛው ልክ ደግሞ የገጠር ተቋም ምንም በህንፃው ብቻ ተሰርቶ ወይም ህንፃውም ራሱ ህንፃ ማትለው ሆኖ ልታገኝ ትችላለህ። ይህንንም አሁን ቅድም ካልኩ አንጻር መንግስትም ህዝብም እንደገና የግል ተቋማት ካምፓኒዎችም በአንድ ላይ ሆኖ መልክ ማስያዝ ያለባቸው እኛውንን የሌለውን ካለው እየወሰድክ ማሟላት ትችላለህና በከተማ ያሉት

ትርፍ ማሽን ካላቸው ወደ ገጠሮቹ ማስተካከል አለበት። ከዚህ በተጨማሪም ለእቅዱ መሳካት የመምህራንን አቅም በማሳደግ የቴክኒክና ሙያ ስልጠናን በብቃትና በጥራት እንዲሰጡ ማስቻል ይገባል ብለዋል ባለሙያው። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ።

የተከበራችሁ አድማጮቻችን፣ እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ሳስተናገዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮን የቆየው ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።